ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትራሊያ አኗነር ሁነቶችና ታሪኮች በኤስቤስ አማርኛ። በዓለ ትንሣኤ በአውስትራሊያ ከሃይማኖት ባሻገር የማኅበራዊና ባህላዊ ልማዶች ዳሰሳ በዓለ ትንሣኤ ለክርስቲያኖች ትልቅ ፋይዳ ያለው ይሁንና ለሌላ እምነት ተከታዮች ወይም ከቶንም አማኝ ላልሆኑትም የአራት ቀናት የረፍታ ሴትን ይቸራል። በከፊል ለቤተሰብና ማኅበራዊ ስብስብ፣ ከቤት ውጪ እንቅስቃሴዎች ተሳትፎና ልጆች ማዕከላዊ መድረኩን ለሚይዙባቸው ኩነቶች መታደሚያነት ፋሲካን አውስትራሊያ ውስጥ ለማክበር አስፈላጊ መመሪያውን እነሆን። በክርስትና እምነት በዓለ ትንሣኤ የኢየሱስ ክርስቶስን ሞትና ትንሣኤ ይዘክራል። የትንሣኤ ቅዱስ ሳምንት ማብቂያ የሆነው ዕለተ እሁድ በክርስትና ዘመን መቁጠሪያ በጣሙን ደምቀው ከሚከበሩት ክብረ በዓላት አንዱ ነው። ፋሲካ ሲነሳ ለአውስትራሊያውያን በተለምዶ የአራት ቀናት ረጅም የሳምንት መጨረሻ ማለት ነው። ዕለተ ስቅለት፣ ዕለተ ትንሣኤና የትንሣኤ ሰኞ ከታዝማኒያና ምዕራብ አውስትራሊያ በስተቀር በተቀሩት ክፍለ አገራት እና ግዛቶች የሕዝባዊ በዓል ቀናት ናቸውና የሊባኖስ ዝርያ ያላቸው የሲድኒ ነዋሪ የሆኑት ዳንኤል ኮሪ ያደጉት የኦርቶዶክስና ካቶሊክ ፋሲካን በማክበር ነው። በርካታ ሰዎች ለጉዞ ጊዜያቸውን ከቤት ውጪ ለማሳለፍ ወይም ፌስቲቫሎች ላይ ለመታደም ከሥራ ገለል እንደሚሉ ሲገልጡ የተለየ አመጣጥ ያላቸው ሰዎች ያከብሩታል። የትምህርት ቤቶች እረፍት ጊዜያትም አሏቸው፣ እናም ያ ለቤተሰብ ተጨማሪ ጊዜን ይሰጣቸዋል ወይም ወደ ሌላ መዳረሻ ስፍራዎች እንዲጓዙ ያስችላቸዋል። ፋሲካ አውስትራሊያ ውስጥ የሚውለው በመኸር ወቅት በመሆኑ በርካታ እንደ ብረት ምጣድ መጥበሻ ጥብሶችን የመጥበስና ሽርሽሮችን ማድረግን የመሳሰሉ እንቅስቃሴዎች ይኖራሉ ይላሉ። የልጆች የፋሲካ ልማዶች በሜልበርን ዩኒቨርሲቲ የቅድመ ልጅነት ትምህርት ተመራማሪ የሆኑት ሊሳ ቤከር ፋሲካ ለታዳጊ ልጆች ጨዋታዎችና እንቅስቃሴዎች የሚገናኙበት ወቅት እንደሆነ ሲናገሩ፣ ለቅድመ ትምህርት ቤት ልጆች ወይም ለአንደኛ ደረጃ ትምህርት ቤት ዕድሜ ለደረሱ ልጆች ገዝፈው የሚታዩት የፋሲካ ምልክቶች የሆኑት የፋሲካ እንቁላሎችና የፋሲካ ጥንቸል ናቸው። በእርግጠኝነት የቆየ ልማድ የሆነው የፋሲካ እንቁላል አደን አያሌ የአውስትራሊያውያን ልጆች የሚደሰቱበት ነው ብለዋል። እንደ እሁድ ጨዋታዎች የእንቁላል ቅርጽ ያላቸውን የቸኮሌት እንቁላሎች ከረሜላዎች ወይም እውነተኛና እውነተኛ ያልሆኑ እንቁላሎችን ማስጌጥና የፋሲካ እንቁላል አደኖች በቤተሰብና በማህበረሰብ ቡድናት በመናፈሻዎችና የጓሮ አትክልቶች ይዘጋጃሉ። በትረካው መሰረት የፋሲካ እንቁላሎች የሚታደሉትና የሚደበቁት በፋሲካ ጥንቸል ነው። ይሁንና ጥንቸልን በአገር በቀል ቢልቢ በመተካት ከጥቂት ለውጥ ጋር ልማዶችን ተከትሎ የመቀጠሉ ቁጥር እያሻቀበ ነው። ጥንቸሎች በአውስትራሊያ ስነ ምህዳር ጎጂነት ተፈርጀው ስለሚታዩ ግልጽ ነው። ገና በትውውቅ ላይ ያሉ ፍጥራት ናቸው። በአገር በቀል እንስሳቶቻችንና ቅጠላ ቅጠሎቻችን ላይ ሁከት ፈጥረዋል። እናም የፋሲካ ቢልቢ እሳቤን ፈጥረናል። ልክ የፋሲካ ጥንቸሎች ቾኮሌትን እንደሚገዙ ሁሉ አሁን የፋሲካ ቢልቢዎች ቾኮሌትንም መግዛት ይችላሉ ሲሉ ወይዘሮ ቤከር ያስረዳሉ። እንደ ብዝሃ ባህል አገር አውስትራሊያ ልማዶችን ባቀናጀ መልኩ ፋሲካን ታከብራለች። ይህ ትምህርት ቤቶች ውስጥ በተለይም ያካታችነትና ባህላዊ ግብረ ምላሽን ከፍ ከፍ በሚያደርገው በብሔራዊ ስርዓተ ትምህርት ማዕቀፍ የልጅነት ትምህርት ዘርፍ አንዱ ማስረጃ እንደሁ ቤከር ያስገነዝባሉ። እናም ለምሳሌ የፋሲካ ቸኮሌት እንቁላሎችን አደን ከማድረግም ባሻገር እንደ ኦርቶዶክስ እምነታቸው የፋሲካ እንቁላሎችን በተለያዩ ቀለማት ማስጌጥን ወይም በተለየ መልኩ እንቁላሎችን ቀንበጦችና ቅርንጫፎች ላይ አሳምረው መስቀል ይሹ ይሆናል ብለዋል። ሁለት ፋሲካዎች ተጨማሪ ምርጫ ለባህላዊ ልማዶች ከመጀመሪያና ሁለተኛ ትውልድ ሊባኖሳውያን አውስትራሊያውያን ወላጆች የተወለደችው ወይዘሪት ኮሪ ያደገችው የካቶሊክና ኦርቶዶክስ ፋሲካዎችን እያከበረች ነው። ሁለቱ ዋነኛ የክርስትና ቤተ እምነቶች ፋሲካን የሚያከብሩት በተለያዩ ቀናት ነው። የካቶሊክ ፋሲካ ተከታዮች የግሪጎሪያ ዘመን መቁጠሪያን ሲከተሉ፣ የኦርቶዶክስ ተከታዮች የጁልየስ ዘመን መቁጠሪያን ይከተላሉ። አልፎ አልፎ አንድ ላይ ያከብራሉ፣ በሌላ ጊዜያት በመካከላቸው እስከ አምስት ሳምንታት ልዩነቶች ይኖራሉ በማለት ወይዘሪት ኮሪ ታስረዳለች። ሁለቱም በልማዳቸው መሠረት ፋሲካ እንደ ቤተሰብ አንድ ላይ መሰባሰቢያ፣ የመስቀል ቅርጽ ያለባቸውን ዳቦዎች፣ ቤት ውስጥ የተጋገሩ ብስኩቶችንና ኬኮችን፣ የአሳ ሾርባዎች፣ የባዓል ጥብስን አክሎ እሁድ የባለ ትንሣኤ እለት በፋሲካ ምግቦች መደሰት እንደሆነም ትናገራለች። በኦርቶዶክስ ባህላዊ ተግበራዎች ውስጥ አንዱ በዋነኛነት የተለመደው እንቁላሎችን እንደ ሽንኩርት ልጣጭ በመሰሉ ማስጌጥና ቀጥሎም የቤተሰብ አባላት እርስ በርሳቸው እንቁላሎችን በመወራወር ፍልሚያ ማድረግ ነው። ወይዘሪት ኮሪ ቤታቸው ውስጥ እንደምን እንቁላልን ይመቱ እንደነበር ሲያስታውሱ ከሌላ ቤተሰብ አባል ጋር ተቧድኖ የሚደረግ በእጅጉ በስሜት የተሞላ ውድድር ነው። የእንቁላሉን አንድ ጎን አዙረን እንገለብጥና ሌላኛውን ጎን መታ እናደርገዋለን። እናም እንቁላሎ በሁለቱ ጎኖች በኩል ከተሰበረ እርሶ ከጨዋታው ይወጣሉ። በመጨረሻም እንቁላሉ ከየትኛውም ጎን ያልተሰበረበት ወይም ከአንድ ጎን ብቻ የተሰበረበት አሸናፊ ይሆናል ብለዋል። የፓንኬክ ማክሰኞ ወይም የፓንኬክ ቀን የሚታወቀው የፋሲካ መዳረሻ ላይ ሌላው ታዋቂ ምግብ ነክ ልማድ ነው። ከፋሲካ መዳረሻ ረቡዕ ጀምሮ ባሉት ጊዜያት ጓዳ ውስጥ የሚከናወን ልማድ ነው ሲሉ ወይዘሪት ኮሪ ይናገራሉ። አክለውም ፓንኬክ መስራት ልጆችን የሚያሳትፍ አዝናኝ እንቅስቃሴ ነውም ይላሉ። በተለምዶ ቤተሰባዊ ኩነት ሲሆን የዕለቱ ዕለት ሰዎች ፓንኬኮችን እንዲመገቡ የመጋበዝ ስሜትን ያሳድራል። ያን ማድረጉም ምንም ስህተት የለበትም ሲሉ ይናገራሉ። የመገናኛ ጊዜ በፋሲካ ወቅት ወደ ካምፕ መሄድ ወይም ፌስቲቫሎች ላይ መታደም የተለመዱ ሽርሽሮችና የአውስትራሊያውያን ተመራጭ መዝናኛዎች ናቸው። እንደ በርካታ የሲድኒ ነዋሪዎች ሁሉ ወይዘሪት ኮሪ በልጅነቷ የገበሬዎች ማህበረሰባትን ኩነት በሚያከብረውና በአጭር አጠራር የፋሲካ ትዕይንት ወይም በሙሉ ስያሜው የሲድኒ ሮያል ፋሲካ ትዕይንት ላይ በመታደም ቤተሰባዊ ትዝታዎች አሏት። ማራኪ ተሞክሮ ነበር። እንጨት ፈለጣ ሳይቀር የገጠር የአበባና የእጅ ጥበብ ሥራ ታይታዎችን ተመልክተንበታል። ለትምህርት ቤት ፕሮጀክታችን ናሙና እንጨቶችን ሁሉ ለቅመናል። እርግጥ ነው የፋሲካ ትዕይንት ቦርሳዎቻችን በአስፈንዳቂ ማለፊያ ነገሮች፣ ከረሜላዎችና የድንች ጥብሶች ተሞልተውበታል ብላለች። በክፍለ አገሩ በአይነቱ ግዙፍ የሆነው ፌስቲቫል ሃይማኖታዊ ትስስሮች የለውም። የፋሲካን ስያሜ የያዘው ከወቅቱ ጋር ስለሚገናኝ ብቻ ነው። በፋሲካ ሰሞን ለማካሄድ ከውሳኔ ላይ የተደረሰው በ1890 ዎቹ ነው። ምክንያቱም ረጅም የረፍት ጊዜ ስለሆነ ነው። ሰዎች ከንግዳቸውና ከእርሻዎቻቸው ገለል እንዲሉ አጋጣሚ ሆኗቸዋል፣ ለሁለት ቀናት ሳይሆን ለሦስት ቀናት። እናም እንዲያ ሆኖ በአመቱ ውስጥ የምናከብረው የፋሲካ ትዕይንት ሆነ ሲሉ ማሪ ዊልተን የሲድኒ ሮያል ፋሲካ ትዕይንት ዋና ሥራ አስኪያጅ ያስረዳሉ። አውስትሬሊያ ውስጥ ልክ እንደ ሌሎች አነስተኛ መጠን እንዳላቸው የፋሲካ ትዕይንቶች ሁሉ የካርኒቫል ግልቢያዎች፣ ጨዋታዎች ከእርሻ እንስሳ ጋርና የውድድር እንቅስቃሴዎች ይካሄድበታል። አቶ ዊልትን የሲድኒ ሮያል ፋሲካ ትዕይንት ብዝሃነትን ያካተታል እናም አዘጋጆች የአውስትሬሊያ ዜግነት ቀንን ከአመታዊ ስብስብ ጋር አዋደውታል በማለት ሲያስረዱ እና አራተኛ ና አምስተኛ የገበሬዎች ትውልድ ከሆኑ ሰዎች ጋር ይነጋገራሉ በአስራ ሁለቱ ቀናት ውስጥ እኒ ሁሉ ማህበረሰባት አንድ ላይ ሆኖ ማየት በጣም አስደሳች ነው ስለምን ግብርናን የማስተዋወቅ የአውስትሬሊያዊ ባህል ገጽታ ናሙና ነውና ብለዋል እንደ ወይዘሪት ቤከር አባባል በመጨረሻም ፋሲካ ከሌሎች ጋር ለመገናኘትና ማህበረሰባዊ መንፈሳችንንና ደህንነት የመታደጊያ አጋጣሚ ነው። የአካባቢ ማህበረሰባት ቡድኖች ወይም የትምህርት ቤት ቡድኖች ይኖራሉ። የአካባቢ ማዘጋጃ ቤት ምናልባትም ገበያዎች ወይም ፌስቲቫሎች ወይም ኩነቶች ይኖራሉ። የአራት ቀናት ርዝመት ያለው የእረፍት ጊዜ ነው። እናም ወደ ማህበረሰቦ ዘልቀው ከሌሎች ሰዎች ጋር የሚገናኙበት ነው። ፋሲካና ማናቸውም ክብረ በዓሎቻችን ከሃይማኖታዊ ወይም ማኅበራዊ ወይም ባህላዊ የሆኑ ሰዎችን አንድ ላይ ማሰባሰብና ቤተሰባዊ ግንኙነቶችን ማድረግ ነው ብለዋል። ይህ የኤስቤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።